በተለይ ለመጨረሻው የሰላማዊ ሰልፍ ማሳወቂያቸው ያገኙት ምላሽ ማስፈራሪያና መድረክን ለመከፋፈል የታለመ ነው ሲል ተችተዋል። እስክንድር ፍሬው ተጨማሪ ዘገባ አለው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ የሰጠው መግለጫ ገዢውን ፓርቲ ኢህአዴግን በህገ መንግስት ጥፈት የወነጀለበት ነው። የእንቅስቃሴ ማዕቀቦች ተጥለውብኛል ብሏል። ፓርቲው በተከታታይ ለሶስት ጊዜ ያቀረባቸው የሰላማዊ ሰልፍ እውቅና ጥያቄዎች ተቀባይነት አለማግኘታቸውንም በማሳያነት ጠቅሷል። የሰልፉ ዓላማ በኦሮሚያ ክልል የሚካሄደው ግድያ እንዲቆም መጠየቅና ለተገደሉትም አክብሮትን መግለጽ የሚል ነው እንደ መግለጫው። በዚህም መሰረት ለታህሳስ 17 2008 ተጠርቶ የነበረውና በተለምዶ ፍንጮ በር ተብሎ ከሚጠራው አካባቢ ተነስቶ አምባሳደር አካባቢ በሚገኘው ድላችን ሐውልት አጠገብ ሊጠናቀቅ የነበረው እውቅና የተነፈገው የመጀመሪያ ጥያቄ ነው። የአዲስ አበባ አስተዳደር እውቅና ለመንፈጉ በሰጠው ምክንያት የተመረጠው የሰልፍ መስመር የትራፊክ መጨናነቅ የሚበዛበት ትላልቅ የመንግስትና የከፍተኛ ትምህርት ተቋማት የሚገኙበት መሆኑን ጠቅሷል። ይህ እውነታና ወቅታዊው የሀገሪቱ ሁኔታ እውቅና ለመስጠት እንደማያስችለውም አመልክቷል። መድረክ ለሁለተኛ ጊዜ የጠራው ሰላማዊ ሰልፍ ከግንፍሌ ወንዝ ተነስቶ የካ ወረዳ ስምንት ታቦት ማደሪያ ተብሎ በሚጠራው ቦታ የሚጠናቀቅ ነበር። የአዲስ አበባ አስተዳደር አሁንም እውቅና አልሰጠም። ለዚህ የሰጠው ምክንያት ደግሞ ከተማዋ ዓለም አቀፍ ጉባኤዎችና የአፍሪካ ህብረት ስብሰባ የሚካሄድባት እንደዚሁም፣ የጥምቀት ባህል የሚከበርባት መሆኗን ነው። ሁሉም ምክንያቶች አሳማኝ አለመሆናቸውን የገለጹት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ የጥር ስምንቱን የሰልፍ ክልከላ ምክንያት በማሳያነት ጠቅሰዋል። ምንድን ነው ያሉት? በአሁኑ በዚህኛው በተሳፈ ደብዳቤ ጥር 8 ቀን አመተ ምህረት የጉዞ መስመር በመጥቀስ በህዝባዊ ሰላማዊ ሰልፍ ለማድረግ የእውቅና ጥያቄ እንደተሰጣቸው ይላል። ሆኖም በተለያዩ ዓለም አቀፍ ጉባኤዎች፣ የአፍሪካ ህብረት ስብሰባ እና የክርስትና ሃይማኖት ተከታዮች የጥምቀት በዓል ከተማዋ የምታስተናግደው ስለሆነ የህዝባዊ ሰላማዊ ሰልፍ ጥያቄዎችን ተቀብሎ እውቅና ለመስጠት የምንቸገር መሆኑን አሳውቃለሁ። ቅድም በእንግሊዝኛው ጠቅሼዋለሁ። ጥር ስምንት አራት ቀን በፊት አይደለም ጥምቀት 11 አይደለም። ከሱም ጋር ምን ጉድ ነው የተለለው? አፍሪካ ጉባኤ ከሁለት ሳምንት በኋላ የሚመጣ ነው። እነዚህን ሁለት ነገር ነው የአለም አቀፍ ጉባኤዎች። እኔ ከአፍሪካ ህብረቱ በፊት የአለም አቀፍ ጉባኤዎች ምንም እንዳልነበረ ነው የምናውቀው በከተማው ውስጥ። የመድረክ አመራሮች እንዳሉት ሌላ ሶስተኛ የህዝባዊ ስብሰባ ጥያቄም አቅርበው ነበር። ጥያቄው በሀገሪቱ ወቅታዊ ሁኔታ ላይ የሚነጋገር ሰላማዊ ሰልፍ የካቲት ስድስት ቀን በመስቀል አደባባይ እንደሚጠሩ በመግለጽ ለአዲስ አበባ አስተዳደር ያቀረቡት ነው። እንደ ቀደሙት ሁለት ጥያቄዎች ግን ለዚህኛው የደብዳቤ ምላሽ አልመጣም። የመድረክና የአረና ትግራይ ስራ አስፈጻሚ ኮሚቴ አባል አቶ ካህሳይ ዘገይ እንዳሉት የሶስተኛው ጥያቄ ምላሽ ከከተማዋ አስተዳደር ሳይሆን ከአዲስ አበባ ፖሊስ ኮሚሽን የመጣና ማስፈራሪያ ጭምር ያዘለ ነው። በአዲስ አበባ ፖሊስ ኮሚሽን ከተጠራን ሰዎች ሁለት ነን። እኔና የጽሕፈት ቤት ኃላፊ አቶ አለም ኩራ። አላማው እና መልእክቱ ማስፈራራትና መድረክን መከፋፈል ነው። በእኔ እምነት አንዱ በኦሮሚያ ክልል የተቀሰቀሰው አመት ያስተባበረው የመራው ኦፌኮ ነው። ይህንን ታውቃላችሁ። እኛ አናቅም። ኦፌኮ ስለመቀስቀሱ አናቅም። ኦፌኮ ደግሞ እንደዚህ አይነት አላማና አቋም የለውም። የመድረክ አካል እስከሆነ ድረስ መድረክ እንደዚህ አይነት አቋምና አላማ እስከሌለ ድረስ ኦፌኮ ደግሞ የለውም። መንግሥት ራሱ የኦሮሞ ችግር የመልካም አስተዳደር ችግር ነው ብሎ ባወጅበት ጊዜ ለምንድን ነው ወደ ኦፌኮ የሚመጣው ብለን ጥያቄ ስናቀርብም ለዚህ ምላሽ ሳይሰጡ ኦፌኮ ነው የቀሰቀሰው፣ ይህንን ታውቃላችሁ፣ እያወቃችሁ ግን ትክዳላችሁ። ስለዚህ ለእናንተ ሰላማዊ ሰልፍ መጥራት መፍቀድ ማለት ኦሮሚያ ክልል ያለው ችግር ወደ አዲስ አበባ ማምጣት ማለት ነው። በግልጽ ይህንን አናረግም። የመድረክ አባል በሆነው የኦሮሞ ፌዴራሊስት ኮንግረስ ላይ እርምጃ እንድንወስድም ስማቸው ባልተገለጸ የፖሊስ ባለስልጣን ተጠይቀናል ብለዋል አቶ ካሳይ። ኦፌኮ የአመፁን ቀስቃሽ መሆኑ የኦሮሚያ ክልል አመፅ ቀስቃሽ መሆኑን አምናችሁ በኦፌኮ ላይ አንድ ነገር እርምጃ መውሰድ ስትችሉ ነው። የምን እርምጃ ነው የምንወስደው? ለዚህ ደግሞ ማረጋገጫ አይሰጠም። እኛ በመንግስት ደረጃ የኦህዴድ ማዕከላዊ ኮሚቴ በአዳማ ላይ ማስተር ፕላን መሰረዙ ወይዘሮ አስተር ማማ ደግሞ የመልካም አስተዳደር ችግር ነው የኦሮሚያ ችግር ብለው በማናገራቸው እነዚህ መገለጫዎች ብቻ የመንግስት ችግር መሆኑ እያለ ለምንድን ነው ወደ ኦፌኮን ነው የሚመጣው የሚለው የሚለው ጥያቄ ስናጠሩ እነዚህ ምንም ምላሽ የላቸው ብቻ ኦፌኮን ችግር ፈጣሪ ነው፣ ኦፌኮን አውግዙት። በሌላ አነጋገር ደግሞ እሱ እየመራው ያለው ኦሮሚያ ክልል ወደ አዲስ አበባ ሰላማዊ ሰልፍ ማጥራት ሌላ ነገር ነው። እኛ የጠየቅናቸው ጥያቄዎች ግን ምንም ምላሽ ሳይሰጡ ማስፈራራትና መድረክን መከፋፈል ያለመ ነው የሚል እምነት ነው ያለኝ። ይህንን የመድረክ ውንጀላ በተመለከተ ከአዲስ አበባ ፖሊስ ኮሚሽን የተሰጠ ምላሽ የለም። በኦሮሚያ ክልል ያለውን የተቃውሞ እንቅስቃሴ አስመልክተው የተናገሩ ከፍተኛ የመንግስት ባለስልጣናት ግን መድረክን በተለይም ኦፌኮን ተጠያቂ ሲያደርጉ ቆይተዋል። ይህንን ውንጀላ በድጋሚ ያስተባበሉት የመድረክ ምክትል ሊቀመንበርና ኮመሪ ፌኮመሪ ዶክተር መረራ ጉዲና ከመንግስት የሚመጣው አስተያየት እርስ በርሱ የሚቃረም መሆኑን አብራርተዋል። ለአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ የመጡ የዩናይትድ ስቴትስ ከፍተኛ ባለስልጣናት ችግሩ በፍጥነት እልባት እንዲያገኝ መጠየቃቸው ይታወሳል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳይ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ከተለያዩ የኦሮሚያ ክልል ተወላጆች ጋር መነጋገራቸውንም ገልጸው ነበር። ስለዚሁ የተጠየቁት የኦፌኮ ሊቀመንበር ማንን እንዳናገሩ አናውቅም ብለዋል። የአሜሪካኖች ባለስልጣን መጥተው ከኦሮሞ ማህበረሰብ ከተለያዩ ሰዎች ጋር ተነጋግረናል መንግስትም እንዲነጋገር አድርገናል። የምሉት ከኢህአዴግ ኦሮሞዎች ጋር ተነጋግሮ እንደሆነ እና አላቅም እንጂ ይመለከታቸዋል። ለክሱ እኛን ያስቀድሙናል። ኦፌኮ እንትኑ እሱ ቅድም ከጽ ሲደ ኦፌኮ ነው የመራው እንዲያደረገ እንዲያደረገ እንዲያደረገ ይሉናል። ንግግሩ ሲመጣ ግን ማንን እንዳነጋገሩ እግዚአብሔር እነሱ ናቸው። ከአዲስ አበባ አስተዳደር የከንቲባ ጽህፈት ቤትና ከሰላማዊ ሰልፍና ስብሰባ ማሳወቂያ ክፍል ምላሽ ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አድማጮች ተከታዩ ዘገባ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ ማምሻው ላይ ለአሜሪካ ድምጽ ራዲዮ የሰጡትን ቃለ መልስ ያካተተ ነው። የኦሮምኛ ክፍል ባልደረባችን ጃለኝ ገመዳ ናት አቶ ጌታቸውን ያነጋገረችው። አሁን ኢትዮጵያ ውስጥ ኦሮሞ በህጋዊ በሰላማዊ መንግስት በሚለው ክራይቴሪያ መንቀሳቀስ ላይ ያለው ኦፌኮ ነው። ግን ኦፌኮ ሁከትን ያነሳሳል የመሳሰለ ነገር ከመንግስት ሲነገር ሰማለን። አገር ውስጥ ያለ አንድ የሚንቀሳቀስ እሱ እንደዚህ ከሆነ የኦሮሞ ህዝብ መወከል በኦፒዲኦ ብቻ የተወሰነ አይመስሎትም? በኦፒዲኦ ብቻ የተወሰነ አይደለም። የኦሮሞ ህዝብ እንወከላለን የሚሉ በእርግጠኛ ከአስር በላይ ድርጅቶች አሉ። አሁን ጎላ ብሎ የወጣው እና እንዳልሽው ሁከት ሙያ የሚቆጥር ኦፌኮ ካለ ኦፌኮ ሙሉ ሙኩ አደለም። በሰላም መንገድ የሚታገሉ ኦፌኮ አባላት አሉ። አሁን በቁጥጥር ስር የዋሉ ወንጀል ፈጽሟል የተባሉ አራት አምስት ሰዎች ሊኖሩ ይችላሉ። ሊቀመንበሩን ጨምሮ አሁንም ቢሆን በስራቸው እየሰሩ ነው ያሉት። ስለዚህ ኦፌኮ በሙሉ እንደ ታሰር አድርጎ ማቅረብ፣ በነገራችን ላይ ኦፌኮ በወንጀል ተጠርጥረው የታሰሩ ሰዎችን በሙሉ አባላቱ አባላቶች ናቸው ይላል። ባለፈው የሰጠው መግለጫ ላይ የአባት ስማቸውን የማያውቃቸውን አባላት ሳይቀር የማእከላዊ ኮሚቴ አባላት ብሎ ክስ አቅርቧል መንግስት ላይ። ስለ አንድ ድርጅት የማእከላዊ ኮሚቴ አባላቱን የአባት ስም ማወቅ ካልቻለ ዝም ብሎ የታሰረን ሰው በሙሉ በአባልነት እየመለመለን ያለው ማለት ነው። ስለዚህ ኦፌኮ ነው አሳይመንቱን መስራት ያለበት። የኦሮሞ ህዝብ ይወክለኛል የሚለው ፓርቲ አለ። የኦሮሞ ህዝብ በአስተሳሰብ ግን አንድ አይነት ነው ማለት አይደለም። ኦህዴድም የመረጡ በሚሊዮኖች የሚቆጠሩ ዜጎች የመኖራቸውን ያክል ቁጥራቸው የማይናቅ እንደዚሁ በመቶ ሺዎች የሚቆጠሩ ምናልባትም ወደ ሚሊዮኖች የሚጠጉ ኦህዴድም ያልደገፉ ወይም ያልመረጡ የኦሮሚያ ተወላጆች አሉ። መድረክ ግን አቶ ጌታቸው ሊነጣጥሉን የሚያደርጉት ሙከራ ነው ነው የሚለው ዛሬ መግለጫ ሰጥቶ፣ መድረክ ከማን ነው የሚነጣጥለው? መድረክ መነጣጥል የለባቸው በእኔ መፈክር ላይ ወይም በእኔ መግለጫ ላይ ተመስርቶ የሚከፋፈል ሰው ካለ እንግዲህ ሌላ ችግር ነው የሚሆነው። በራሳቸው አሳይምንታቸው መስራት ይኖርባቸዋል። እኔ መድረክ ስለዚህ ጉዳይ ምንድነው የሰጠው አስተያየት፣ የሰጠውን መግለጫም ስላልሰማሁ፣ በዋናነት ግን ኦፌኮ እዚህ ሀገር ውስጥ እንቅስቃሴ ያደርጋል። በተለያዩ ከተሞች ውስጥ ስራቸውን በስራ በሰላም እየሰራሉ የኦፌኮ ከፍተኛ አመራር አባላት አሉ። ግን እንደ ቴንደንሲ ግን ሁከት ፈጽሞ በቁጥጥር ስር የዋለ ወንጀል የፈጸመን ሰው በሙሉ አባላችን ታሰር የሚል ክስ በተደጋጋሚ የሚያቀርብ ድርጅት ነው። እንግዲህ ምንም ማድረግ አይቻልም። አባላት የሚመለምለው ከታሰሩ በኋላ ከሆነ ኦፌኮ ይሄ የኦፌኮ አሰራር ድክመት ነው ሊያሳይ የሚችለው ወይም ዩኒክነት ነው ሊያሳይ የሚችለው ከዚህ በዚህ ጉዳይ ላይ ከዚህ በላይ የምለው ነገር አይኖረኝም።